ከሰባት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2010 ዓመተ ምህረት የአረብ መነሳሳት በተካሄዱባቸው አብዛኞቹ ሀገሮች የተቀሰቀሱ የትግል እንቅስቃሴዎች ዲሞክራሲያዊና ማህበረሰባዊ ለውጦችን ማስገኘት ሳይችሉ መቅረታቸው ተመልክተዋል ይላል። ለዚህ አንዱም ምክንያት ታዲያ በእነኛ ትግሉ በተካሄደባቸው ሀገሮች ውስጥ የሴቶች መብቶች ያለመከበር ሳይሆን እንዳልቀረ አንድ አዲስ የተካሄደ ጥናት ያስረዳል። ባልደረባችን ጆዲ ካፖ ያጠናቀረውን ዘገባ ለምሽቱ ዲሞክራሲ በተግባር ፕሮግራሙ ሰለሞን ክፍሌ እንዲህ ያቀናብሮታል። ጥናቱ እንደሚለው ሕገ መንግሥታዊ መብቶች እውን ከመሆናቸው በፊት ወይም አስቀድሞ የሁለቱም ጾታዎች የወንዶችም፣ የሴቶችም የሲቪል መብቶች የተከበሩ መሆን እንዳለባቸው ታሪክ አሳይቷል። መከበር ካለባቸው የሲቪል መብቶች ውስጥ የመናገርና ከቦታ ቦታ የመዘዋወር ነፃነት የንብረት ባለቤትነት መብትና ከአስገዳጅ ሥራ ነጻ የመሆን መብቶች ይገኙበታል። ይህ ዩሮፒያን ጆርናል ፎር ፖለቲካል ሪሰርች በተባለው የአውሮፓ የፖለቲካ ጥናት መጽሔት ላይ የወጣው አዲሱ ጥናት እነዚህ የተጠቀሱ የሰው ልጆች መሠረታዊ መብቶች በአብዛኞቹ የአረብ አብዮት በተካሄዱባቸው አገሮች በተለይ ለሴቶች የተነፈጉ ናቸው ይላል የጥናቱን ዘዴ ያስተዋወቀው ቢዴም ወይም የተለያዩ የዲሞክራሲ ተቋማት የተባለው የስዊድን ጥናት ማዕከል ከጎትንበርግና እዚህ በዩናይትድ ስቴትስ ከሚገኘው ከኖትርዳም ዩኒቨርስቲ ጋር በመተባበር ነው። የፖለቲካ ሳይንስ ፕሮፌሰሩ ስቴፈን ሊድበርግ የቪዴም ዳይሬክተር ናቸው። ድርጅታቸውን ያስተዋውቃሉ። ቫራይቲስ ኦፍ ዲሞክራሲ ከሀያ በላይ ከሚሆኑ ዩኒቨርስቲዎች ጋር በመተባበር የሚሠራ ግዙፍ ዓለም አቀፍ የጥናት ማዕከል ነው። በጥናቱ የሚሳተፉ አብዛኛዎቹ ዩኒቨርስቲዎች ያሉት ዩናይትድ ስቴትስ ውስጥ ነው። በጥናታችን ዲሞክራሲን ለመገንባት የሚካሄዱ የተለያዩ መንገዶችንና ሕልውናቸውን ጠብቀው ስለሚገኙ ዲሞክራሲያዊ መንግስታት እንመለከታለን። አጥኚዎች እንደ አውሮፓውያን ዘመን አቆጣጠር ከ1900 እስከ 2012 ዓ ም ድረስ በ177 ሀገሮች ውስጥ ያለውን የዲሞክራሲ ሁኔታ መርምረዋል። ከዚህ ቀደም ስለ ሰው ዘር አመጣጥ በተካሄደው ጥናት የተገኙ ልምዶችንም ተጠቅመዋል። የፖለቲካ ሳይንሱ መምህር ስቴፈን ሊንበርግ እንደሚያስረዱት ያንን ጥናት በማድረግ ከዚህ ቀደም ማንም ያላየው ግንኙነት መኖሩን ተረድተናል። ያም ዲሞክራሲያዊ ሂደቶች ወደ ተሟላ ደረጃ እንዲያድጉና እንዲቀጥሉ ከተፈለገ ለወንዶች የሚሰጡ የሲቪል ነጻነቶች በተወሰነ ደረጃም ቢሆን ለሴቶችም በተመሳሳይ ሊሰጣቸው እንደሚገባ ነው። ሊንበርግ አክለው ግን አምባገነን መሪዎች ብዙውን ጊዜ ሴቶች የሲቪል ነጻነቶች እንዳያገኙ ሲቃወሙ የሚታዩት ስጋት ስለሚፈጥሩባቸው ነው ይላሉ። ኢፍ ሶሳይቲ ማኅበረሰቦች በራሳቸው ሴቶች በሲቪል እንዲሳተፉ ካልፈቀዱ፣ የመናገር ነጻነታቸውን እንዲጠቀሙበት ካላደረጉ፣ የራሳቸውን በጾታቸው የሚመሠረቱትን ድርጅት እንዲመሩ ካልተፈቀደላቸው ካልተፈቀደላቸውና ሌሎች መብቶቻቸውን ካላከበሩላቸው በጠቅላላው ሕዝቡ የሚያደራጀው የተቃዋሚ ኃይል ግማሹን ብቻ ይሆናል ማለት ነው። ነገር ግን ሴቶችም እንደ ወንዶቹ ተመሳሳይ ነጻነት ካላቸው ያኔ ህዝባዊ ኃይልህ መቶ በመቶ ያድጋል ማለት ነው። በአምባገነን መንግስታት ላይ በተቃውሞ ሰልፍ የሚሳተፈው ህዝብ ብዛትና የአደራጆቹ ቁጥር ጭምር መቶ በመቶ ያድጋል። ሴቶች ዲሞክራሲያዊ ለውጦችን በማምጣቱ ረገድ አይነተኛ ሚና እንደተጫወቱም ሊንበርግ ምሳሌ እየጠቀሱ ያብራራሉ። እናም እንደ አውሮፓ አቆጣጠር በ 1980 ዎቹ ዓመታት እንደ ብራዚል፣ ቺሌና ፔሩን የመሳሰሉ አገሮች ብናይ የዲሞክራሲ ደጋፊ ኃይሎችን ያቋቋሙና ያደራጁት አብዛኛዎቹ የሴቶች ድርጅቶች ናቸው። በአምባገነኖቹ የብራዚል ወታደራዊ መሪዎችና በቺሌም ፒኖሼና ነፍሰ ገዳይ የቅጥረኞቹ ሴቶች በእርግጥም ስጋት ይፈጥሩብናል ብለው አላሰቡም ነበር። በዚያ ምክንያትም ንቀው ስለተዋቸው በእነዚያ ወታደራዊ መሪዎች ላይ የተደራጀው ተቃዋሚ ኃይል እንዲመሠረት ድልድይ መሆን ቻሉ። በአፍሪካም እንደ ሴራሊዮንና ጊኒ ባሉ አገሮች ተመሳሳይ ነገሮችን እናገኛለን። ብዙውን ጊዜ እንደ ትልቅ ስጋት የሚታዩት ወንዶች በመሆናቸው ይበልጥ የፖሊስ ድብደባና እስራት ይደርስባቸዋል። ፕሮፌሰር ሊንበርግ ሲናገሩ በአረቡ አብዮት ወቅት ለአጭር ጊዜም እንኳ ቢሆን ወደ ዲሞክራሲ ሊያመራ የሚችል መጠነኛ ስኬት ያስመዘገበች አገር ቱኒዚያ ናት ይላሉ። ነው ስ ሀፕን ነክስት ርስ ብ ና ቱኒዚያ ከአስር ዓመታት በኋላ ምን ሊፈጠር እንደሚችል በእውነቱ ማወቅ አንችልም። እስካሁን ባለ ሁኔታ ግን ቱኒዚያ ጥሩ እየሰራች ነው። በዚያች አገር ውስጥ ከ1950 ዓ ም ጀምሮ በሥራ ላይ የዋለ የሴቶችን የንብረት ባለቤትነትና የመደራጀት መብቶች የሚያስከብር ሕግ አለ ስለዚህ የቱኒዚያ ሴቶች ከሌሎቹ የ አረብ አብዮትስ ከተካሄዱባቸው አገሮች ሴቶች ጋር ሲነጻጸር የበለጠ የሲቪል መብቶቻቸው ይከበሩላቸዋል። ፕሮፌሰር ሊንበርግ ጨምረው እንዳስረዱት የለውጥ ዘር በሞሮኮና አልጄሪያም ጭምር ይታያል። ዲሞክራሲያዊ ለውጦች ግን ሴቶች ወንዶች ያሏቸው መብቶች ሁሉ ባይኖራቸው እንኳ ሊመጡ ይችላሉ ይላሉ። የምንነጋገረው ሴቶች ከወንዶች እኩል ሊኖራቸው ስለሚገባው መብት ጉዳይ አይደለም። ያ በየትኛውም የዩናይትድ ስቴትስ ክፍለ ግዛት ሙሉ በሙሉ ተግባራዊ ሊሆን አይችልም። እኔ ባለውበት በስዊድን እንኳን ሊሆን አይችልም። ነገር ግን በአንጻራዊ አነጋገር ከወንዶቹ መብቶች ጋር ሊቀራረብ ወደሚችል ደረጃ እያመራን ነው። ዲሞክራሲያዊ ለውጥ አንድ ከተጀመረ ሂደቱ በጣም አዝጋሚ ሊሆን ይችላል የሚሉት ፕሮፌሰር ሊንበርግ ምናልባትም በትንሹ ሀያ አምስት ዓመታት ሊወስድ ይችላል፣ አንዳንዴም የመጨንገፍ ዕድል አለው ሲሉ ያስረዳሉ። ሰዎች ግን ነገሮች ሁሉ በፈለጉት ፍጥነት ስላልተጓዙ ተስፋ ሊቆርጡ እንደማይገባም ይመክራሉ። ቅጽበታዊና ስር ነቀል ለውጦች ብዙውን ጊዜ እንደተጠበቁ ሊቆዩ እንደማይችሉም ያስጠነቅቃሉ።